ውዝግቡ ከኢትዮጵያ ሕዝብ ጋር ብቻ ሳይሆን ከጄኔቫ የሂውማን ራይትስ ዎች ተወካይ እንደተሰማው ከተባበሩት መንግስታት ድርጅትም ጋር ሆነዋል። የተባበሩት መንግስታት ድርጅት በኢትዮጵያ ውስጥ የተካሄደውን ግድያና ድብደባ እስራትና ክትትል መርምሮ የሚያጠና አንድ የነጻ ተመልካቾች ልዑካን ቡድን ወደ ኢትዮጵያ ወርደው ጉዳዩን ይከታተሉ የሚለውን የድርጅቱን ሀሳብ አልቀበልም ማለቱን የዜና ወኪሎች ይፋ ያደርገዋል። እስካለፈው ሐሙስ ድረስ ቢያንስ በኦሮሞና በአማራ ክልል የዜና ወኪሎቹ እንደጻፉት ከዘጠና በላይ የሚሆኑ ሰዎች በታጠቁ ጸጥታ ጠባቂ ፖሊሶች ጥይት መመታታቸው ከተረጋገጠ ወዲህ ነው። የሂውማን ራይትስ ዎች ተጠሪ ጄኔቫ ሚስተር ጆን ፊሸር፣ የሞቱት ሰዎች ቁጥር ከዚህ ከፍ ይላል ለጣቢያችን ብለዋለሁ። የሁማን ራይትስ ዎች ድርጅታችን ወደ አምስት መቶ የሚጠጉ ሰላማዊ ሰልፈኞች በጸጥታ ፖሊሶች ጥይት ተደብድበው እንደሞቱ እንገምታለን። ይህ ድርጊት ደግሞ ዝም ተብሎ የሚታለፍ ሳይሆን ዓለም አቀፉ ማኅበረሰብ የሚያጣራው ጉዳይ ነው። ይህን ጉዳይ በተመለከተ በተባበሩት መንግስታት ድርጅት ስር የሰብአዊ መብቶች መከበርን ጉዳይ የሚመሩት ኮሚሽነር ሚስተር ዛይድ ራድ አልሁሴን ከኢትዮጵያ መንግሥት ባለሥልጣኖች ጋር ግንኙነት አድርገው መርማሪው ልዑካን ቡድን ለመላክ አስበው በነበረበት ሰዓት ነው። በአገሪቱ በኢትዮጵያ ውስጥ ብዙ የተባበሩት መንግሥታት ድርጅት ተወካዮች ስላሉ የመንግስት ቃል አቀባይ አቶ ጌታቸው ረዳ እንዳሉት ተጨማሪ የድርጅቱ የልኡካን ቡድኖች መምጣት አስፈላጊ አይደለም። ከዚያው ጋር የዜና ወኪሎች አያይዘው እንደዘገቡት የጸጥታ ፖሊሶቹ በሰልፈኞች ላይ የወሰዱትን የግድያና የድብደባ የስራትም እርምጃ መኖርና አለመኖሩን ከአካባቢው ሕዝቡ ጋር አንድ ላይ ሆነን በጋራ እንመረምራለን የሚለውን ግምታቸውን ቃል አቀባዩ ለ الجزيره تلفزيون تابعين سمتهال ሚስተር ጆን ፊሸር እንደገና አንድ የማይገባንን ነገር ቢኖር የኢትዮጵያ መንግስት ለምን የዓለም አቀፉን መርማሪ ቡድን አልቀበልም ብሎ መከራከሩ ነው። የማይደብቁት ነገር ከሌለ ወይም ደግሞ ምንም የሚያሳስባቸው ነገር ከሌለ ለምንድን ነው የሚሟገቱት? አንድ ነገር ግልጽ መሆን አለበት። ባለፉት ጊዜያት ባልታጠቁ በሰላማዊ ሰልፈኞች ላይ የጸጥታ ፖሊሶች እርምጃ ወስደዋል። አሁን ጊዜው የዓለም አቀፉ ቡድን ይሁን ጉዳ ጠጋ ብሎ የሚመረምርበትም ሰዓት ነው። and so the time for an international investigation is long overdue የመንግስት ቃል አቀባዩ አቶ ጌታቸው ረዳም በውጭ ኃይሎች የሚረዱ የሽብር ፈጣሪዎች ስራ ነው ማለታቸውን የዜና ወኪሎች ዘግበዋል። ይህንንም ክሳቸውን እነማን እንደሆኑ ዘርዝረው አለማስቀመጣቸውንም ጠቁመው አልፈዋል። ሚስተር ጆን ፊሸር እንደገና ባለፉት ጊዜያት እንደዚሁ ግጭቶች ተፈጥረው ሰዎች ሲሞቱ ከኢትዮጵያ መንግስት በኩል ምንም አጥጋቢ የሆነ የሚያሳምን መረጃዎችን የምርመራ ውጤቶችን ከነሱ አላየንም። የምናወራው ስለቀላል ስለ ቀላል ጉዳዮች አይደለም። ወንጀል ተፈጽሞ የሰው ልጆች ሕይወት ጠፍቶ በከንቱ መንገድ ላይ ወድቋል። ኢትዮጵያ ራሷ የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል አባል ናት። በዚያም ላይ ይቻ ሀገር የዚህ ካውንስል ምክትል ፕሬዝዳንትም ናት። ይህም ስለሆነ ይቻ ሀገር አብራ ተባብራ፣ ህጉን ደንቡን አክብራ ከድርጅቱ ጋር መስራትም ይኖርባታል። ስለዚህ ላሉ ሚስተር ጆን ፊሸር በጄኔቫ የሁማን ራይትስ ዎች ዳይሬክተር የተባበሩት መንግስታት ድርጅት ላቀረበላት ጥያቄ መልስ ሳሰጥ ዝም ብላ ጉዳዩን ማለፍ አትችልም። እንደዚህ አይነቱ ውዝግብም የመጀመሪያው ሳይሆን፣ ሚስተር ጆን ፊሸር ለዶቸ ቨለ እንዳሉት በሌሎች በርካታ ሀገሮችም ተመሳሳይ ችግሮች ተነስተው የተባበሩት መንግስታት ድርጅት ሁኔታውን ተቆጣጥረዋል። ይድባን ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ